በኢትዮጵያ ለተከሰተው ድርቅ ምላሽ እስካሁን ከለጋሾች የተገኘው እርዳታ አነስተኛ መሆኑን የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር አስታወቁ። ይህም ሆኖ ክፍተቱን ለመሙላት የሚያስችሉ ቅድመ ዝግጅቶች መደረጋቸውን ኮሚሽነሩ ምትኩ ካሳ ለአሜሪካ ድምፅ አስረድተዋል። መቶ በመቶ እርዳታ ባይገኝም እንኳን ለልማት የተያዘን በጀት ወደ እርዳታ በማዞር ህይወት መታደግ እንደሚቻል ጠቁመዋል። ኮሚሽነሩ እንዳሉት በአሁኑ ሰዓት ግን ይህንን ለማድረግ የሚያስገድድ ሁኔታ ላይ አልተደረሰም። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳን ያነጋገራቸው እስክንድር ፍሬው ነው። ከለጋሾች የተገኘው ድጋፍ አነስተኛ መሆኑን ከሚያብራሩበት ይጀምራል። አሁን ራሱ እስካሁን ባለው የ78 ሚሊዮን ብለን ከገለጽን በኋላ ከዓለም አቀፉ ህብረተሰብ ምን አግኝታችኋል? ቢባ 262 ሚሊዮን ዶላር ነው የተገኘው። ከዚህ በፊት ቢሆን ኖሮ ከ40% በላይ ገኝ የነበረበት ሁኔታ ነው ያለው። ይሄም የሚያሳየን ምንድነው ደጋሽ ሀገሮች የመለጠጥ ሁኔታ አለ። በተለያዩ ዓለም አቀፋዊ ጉዳዮች ቸነፈር ያወጁ ሀገሮች መኖራቸው እንዲለጠጡ አድርጓቸዋል። በሀገር ውስጥ ምንድን ነው ማድረግ የሚገባል አሁን እየፈተሽን እና ያለነው እኛ ባንረዳ እርዳታ በምንፈልገው መልክ ባይመጣ ምን ማድረግ አለብን የሚሆን አማራጭ ሁሉ ነው እየሰራን ያለነው። እኛ ወረስት ኬስ ሴናሪዮ ቁጥር አሁን አስልተናል። የበልግ ዝናብ መዛባቱ ሊያመጣ የሚችለውን ቁጥር አስልተን አውቀን በሱ ልክ ነው አሁን የሰራን የሚያስፈልገን ሀብት። ስለዚህ ያንን ሀብት መንግስት ምንድነው የተለያዩ አማራጮች አስቀምጧል። አንዱ የኢትዮጵያ መንግስት ህብረተሰቡን ጭምር ይይዞ ምን ያህል ይሄዳል የሚለውን አይቷን፣ ሁለታ ደግሞ ከድንሮች ምን ያህል ሊገኝ ይችላል። አሁን ከደኖ ላይ ከተገኘ ከለጋሾች ከተገኘ ተገኘ። ካልተገኘ ግን አማራጩ ማ ላይ የሚወድቀው መንግስትና ኢትዮጵያ ህዝብ ላይ የሚወድቀው። ስለዚህ በኢትዮጵያ ህዝብ ደረጃ ስናይ ደግሞ ጥሩ ጅማሬ አለ። አሁን ካምና ጀምሮ የፌደራል መንግስትም ይመድባል በጀት፣ የክልል መንግስትም ይመድባል። ከዛ ባለፈ ደግሞ ህብረተሰቡ ራሱ በራሱ ተነሳሽነት እህል ገዝቶ፣ የትራንስፖርት አገልግሎት ገዝቶ ድርቅ ላጠቃቸው ህብረተሰብ ክፍሎች የሚያቀርብበት ስለዚህ ስላለ በዚህ አግባብ እንሄዳለን። መቶ በመቶ ግን እርዳታ ማናገኝ ከሆነ ያለን ድል ምንድን ነው? ለልማት ብለን ያቀድነውን በጀት ወደ እርዳታ አዙሮ የዜጎቻችን ህይወት መታደግ የግድ ነው የሚለው እና እስከዚህ ድረስ ነው እንግዲህ የመንግስት አቋምና እይታ። ግን እዚህ ደረጃ ላይ አልተደረሰም። አሁን ለልማት የተመደበን በጀት እስከ ማዞር፣ ወደ ድርቁ ጉዳይ እስከ ማዞር አይደለም። ምክንያቱም የአምናውን ድርቅ ስንወስድ ሁሉንም የሀገሪቱን ክፍሎች ነው ደጋውንም፣ ወይና ደጋውንም፣ ቆላውንም ክፍል ነው ያጠቃው። ይህ የህንድ ውቅያኖስ የባህር ወለል ሙቀት መጨመር መቀነስ ትልቅ አሉታዊ ተጽዕኖ የሚያሳድረው በሀገራችን ደቡብና ደቡብ ደሞ ምስራቅ ነው። አርብቶ አደር አካባቢ ነው። ስለዚህ አሁን ድርቁ የት ነው ጉዳት አደረሰው ቢባል ደጋግመ እንደገለጽ ነው የደቡብ ሶማሌ ክልል፣ የደቡብ ኦሮሚያ፣ የደቡብ ብሔሮች ብሔረሰቦችና ህዝቦች ደቡብ ኦሞና ሰገን አካባቢ ህዝቦች ዞን አካባቢ ነው በዋናነት የሚታየው ና ባሌ ቆላማ ወረዳዎች፣ ምስራቅ ካደድ ቆላማ ወረዳዎች ላይ ነው ያለው። ይህ እንግዲህ በአካባቢ ውስንነት ይታይበታል ማለት ነው። ያ እንግዲህ ውስንነት መሆኑ ትኩረት ለእነዚህ አካባቢዎች አድርጎ የመስራት ሀብትን አቀናይቶ ለእነዚህ አካባቢዎች የመዋል ስራ ስላለ የልማት በጀትን ወደ ሰብአዊ እርዳታ የማዞር ሁኔታ አሁን የለም። አሁን የለም ነው ግን፣ ቢታጣ ቢታጣ አሁን ያለ ህብረተሰብ ክፍል ቸልቢል ቸልቢል ምንም ማድረግ ባይችል የዜጎች ህይወት ማዳን ግድ ነው የሚለው የማመቻመች ነገር አይኖርም። ነው እዚህ ወደዛ መገባቱ እንደ መጨረሻ አማራጭ ይወሰዳል። ነው በዛ ልክ ግን አቶ ምትኩ ያለፈው ዓመት ድርቅ ለምሳሌ የኢትዮጵያ ድርቅ በዓለም አቀፍ ድርጅቶች አገላለጽ ዋን ኦፍ ዘ ቤስት ፈንድድ አፒልስ ወይም ከፍተኛ ድጋፍ የተደረገለት ወይም ምላሽ አገኘ ተብሎ ይገለጽ፣ ዘጠና ከመቶ ከቀረበው ጥሪ ዘጠና ከመቶ ምላሽ እንዳገኘ ነው የሚገለጸው። የዘንድሮ እስካሁን ስንት ከመቶ ላይ ደርሷል? ከዛ አንጻር በመቶኛ ማወዳደር ከቻሉ ማለት ነው። ይሄ ስናየው ምንድነው አጠቃላይ ለሰባት ነጥብ ስምንቱ ምግብና ምግብ ነክላል ሆነው አንድ ነጥብ አንድ ሶስት ቢሊዮን አሜሪካ ዶላር ነው የሚያስፈልገው። ከዛ ውስጥ እንግዲህ እስካሁን ባለው መንግስት ወደ ሁለት መቶ ሚሊዮን ዶላር የሚጠጋ ሀብት ነው አስተዋጽኦ ያደረገው። መንግስት በምልበት ሰዓት ፌዴራል መንግስት፣ ክልልን፣ የግል ባለ ሀብቱ በሰቡን ጨምሮ አንድ ላይ ማለት ነው። ኢትዮጵያ እንደ አገር ስንወስድ በለጋሾች ደረጃ 262 ሚሊዮን ዶላር ነው ቅድም ያልኩት። ስለዚህ ስንደምረው ወደ 462 አካባቢ ነው የሚመጣው። ስለዚህ እጅግ አነስተኛ ገንዘብ ነው ብለን ነው የምንወስደው። እንግዲህ ከ13 ሚሊዮን አኳያ እስካሁን ማለት ነው እስካሁን 462 ማለት እጅግ አነስተኛ ገንዘብ ነው። ስለዚህ አምናውን ስናይ አምና ተሻለ ነው። የድርቁንም ሁኔታ ስናይ በኢትዮጵያ ታሪክ ከሃምሳ ዓመት ወደዚህ ታይቶ የማይታወቅ ነው። ሽፋኑም ትልቅ ነው። ሁለታ ደግሞ የኢትዮጵያ መንግስትም በዛን ሰዓት በተደጋጋሚ ፋ እንደተደረገ አስራስድስት ነጥብ አምስት ቢሊዮን የኢትዮጵያ ብር ነው መደቦ የተንቀሳቀሰው። የዓለም አቀፍ ህብረተሰብም ቅድም አንተ እንደገለጽከው ከፍታ ገንዘብ ነው ያዋጣው በዛ ምክንያት ታልፏል ነው ትልቁ ችግር ምንድን ነው የድርቁ ባህሪ ነው አሁን ድሮ በሀገራችን ድርቅ ሲከሰት ተወሰኑ ማገገሚያ አመታት ነበሩ ሁለተኛውን ድርቅ እስከምናስተናግድ ድረስ አሁን የምንድነው በፈረንጆቹ ባክ ቱ ባክ የሚባሉ ወይም በእኛ ከአመት አመት የምንለው አይነት ባህሪ ነው ያለው በተለይ አሁን አርብቶ አደር ጋር ስንመጣ ድሮ በነበሩ በድርቅ አመታት አንድ አመት ድርቅ ከሆነ ሶስት አራት አመታት መሀል ላይ ዝናብ በበቂ ሁኔታ የሚገኝባቸው አመታት በመሆናቸው የእንስሳት ሀብቱ መልሶ ማገገም የተፈጥሮ ግጦሽ መልሶ የማገገሙ ሁኔታ ስላለ በቀላሉ ወደ ነባራዊ ሁኔታ የመመለስ ሁኔታዎች ነበሩ። አሁን ግን ስናይ በአንዳንድ ሀገራችን አካባቢዎች ሁለትና ሶስት ተከታታይ የዝናብ ወቅት መዛባት ነው ያለው። ያ ድርቁን የከፋ አድርጎታል። ያ እንግዲህ ለመንግስትም ሆነ ለአጋር አካላት ፈታኝ ነው እየሆነ የመጣው። ይሄ ነው አንዱ እንደ ማሳያ የሚወሰደው። ሁለተኛው ለምንድን ነው ከአምናጋ ስናይ የቀዘቀዘ ከተባለ በዚህ አመት ነው እንግዲህ ትልቁ የችግር እንግዲህ በሰው ሰራሽም አሁን በርካታ ሀገሮች ወደ ፋሚን ወደ ቸነፈር መግባት ድርቅ ሳይሆን የሰው ሰራሽ ችግር ነው እንግዲህ ፖለቲካዊ አለመረጋጋት የፈጠረው ነው። የተወሰኑ ሀገሮች ደግሞ ስንመጣ የተፈጥ ተፈጥሮ ነው። ኢትዮጵያ ነው ጨምሮ ማለት ነው። ያ ስላለ ቅድሚያ ያው ቸነፈር ሸነፈር ያጋጠማቸው አገሮች ላይ ትኩረት ማድረጉ ክፋት የለውም። ሶማሊያ ነው ለመሳሰሉ ለምሳሌ ናይል ስቴትን የደቡብ ሱዳንን ስንወስድ የመንን ስንወስድ በቦኮ ሀረም ተጽዕኖ ተጎዳችሁን የሰሜን ምስራቅ ናይጄሪያን ስንወስድ ያው ቸነፈር ማለት ፋሚን ነው። አስፈላጊው ምላሽ ካልተሰጠ ሰው የሚሞትበት ሁኔታ ስላለ ያ ተገቢ ነው። የዝም ብሎ እርዳታ ስጡን አይነት አይደለም የእኛ አቀራርብ ሳይሆን ኢትዮጵያ ያላት ሚና አይደለም። በአፍሪካ ቀንድ ሰላምና መረጋጋት እንዲፈጠር በተለይም በኢጋድ ደረጃ እያደረገችው ያለው ሚና አለ፣ አንድ ሁለተኛ በአሁኑ ሰዓት ኢትዮጵያ 830 ሺህ የጎረቤት ሀገር ስደተኞች ታስተናግዳለች። በአብዛኛው ከደቡብ ሱዳን፣ በአብዛኛው አሁን በድርቅ ከተመቱት ሀገራት አሉ፣ ደቡብ ሱዳንና ሶማሊያ፣ ሶማሊያ እና ያ። በመሆኑ የሰላምና መረጋጋት ሚናዋን እንድትቀጥል ከማድረግ አንጻር፣ ሁለተኛ አሁን በእጇ ላይ የሚገኙትን በድንበሯ ውስጥ የሚገኙትን 830 ሺህ የጎረቤት ሀገር ስደተኞች ይዛ ከመቆየትና በቀጣይነትም አይታወቅም፣ እዛ ሰላምና መረጋጋት እስካልተፈጠረ ድረስ ተጨማሪ ስደተኞች ሊመጡ ይችላሉ፣ ወደኛ ከሌሎች ጎረቤት ሀገሮች ጭምር ማለት ነው። ያ ስላለ እነዚህ የዚህንም ጭም ይዞ ለመቆየት ተጨማሪ ለመቀበል የግዴታ ኢኮኖሚ እድገቷ ሊቀጥል ይገባል። ስለዚህ ልትደገፍ ይገባል ነው። ይሄ ካልተቻለ የልማት በጀቷን ወደ ሰብአዊ እርዳታ ልታዞር ትገደላለች። የኛ መከራከሪያ ነጥቦቻችን ማሳመኛ ነጥቦች እነዚህ ናቸው እንጂ ግዴታ ልንረዳ ይገባል የምንልበት ከዚህ መነሻ ነው። አቶ ምትኩ ካሳ የኤፍዲሪ የአደጋ ስጋት ስራ አመራር ኮሚሽነር፣ በጣም አመሰግናለሁ ስለ ጊዜው።